ተስፋ <laughs> ለሴቶች <tune heaven entender> <tuneeni>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 ድህቴ፣ ሆይ የጌታ ጸጋና ሰላም ይብዛልሽ እያልኩኝ የዛሬውን ፕሮግራሜን እጀምራለሁ። እንግዲህ ይህችን የሰላሳ ደቂቃ ቆይታ አብሬሽ ለማሳለፍ እድል ስላገኘሁም እጅግ በጣም ደስ ይለኛል። በቅድሚያ ግን እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግንሃለን። እኔና እህቴ ተገናኝተን እንድንነጋገር እግዚአብሔር ሆይ እድልን ስለሰጠህን በጌታ በኢየሱስ ስም ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ የምናወራውን እንድትባርክልን፣ አይምሯችን እንድታሰፋልን፣ ማስተዋልና ጥበብን እንድትሰጠን በጌታ በኢየሱስ ስም እንጸልያለን። ስለ ሁሉ እናመሰግንሃለን። በጌታ በኢየሱስ ስም አሜን። ፕሮግራም በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከኖርዌይ ቤተ ክርስቲያን እርዳታ ድርጅትና ከተባበሩት መንግስታት ስነ ህዝብ ፈንድ ጋር በመተባበር የተዘጋጀ ነው። ውድ እህቴ ሆይ ጾታዊ ጥቃት ሲባል ወደ አይምሮሽ የሚመጣው ምንድን ነው? ስለ ጾታዊ ጥቃት ያለሽ እውቀትስ ምን ያህል ነው? እንዴት ነው ራስሽን ከጥቃት መከላከል የምትችዩ? ወይም ደግሞ ከዚህ ቀደም ጥቃት ደርሶብሽ ከሆነ ከዚህ ከደረሰብሽ ጥቃትና የውስጥ ሐዘን መውጣት የምትችዩ እንዴት ነው? እነዚህ ጥያቄዎች ሰፊና በእርግጥ ምላሽ ሊያገኙ የሚገባቸው ናቸው። ዛሬና ለጥቂት ተከታታይ ሳምንታት ለእነዚህ ጥያቄዎች ምላሽ መሆን የሚችሉ ፕሮግራሞችን አዘጋጅቼ ይዤ እቀርብ ያለሁ። ለዛሬም የጾታዊ ጥቃት ምንነትን ካየን በኋላ በዚህ ርዕሰ ጉዳይ ላይ ያላቸውን ልምድ እንዲያካፍሉን እንግዳ ጋብዘናል። እስከ ፍጻሜ አብረን ቆይ። ጾታዊ ጥቃት በየዓመቱ በሚሊዮን የሚቆጠሩ ሰዎች ጾታዊ ጥቃት ይደርስባቸዋል። ጥናቶች እንደሚያሳዩት የዚህ ችግር ዋነኛ ሰለባዎች ወጣቶችና ሕጻናት ናቸው። ለምሳሌ ያህል በዩናይትድ ስቴትስ ውስጥ ጾታዊ ጥቃት ከደረሰባቸው ሰዎች መካከል ግማሽ የሚያህሉት ዕድሜያቸው ከአስራ ስምንት ዓመት በታች እንደሆነ ይገመታል። ውድህቴ ሆይ ጾታዊ ጥቃት በጣም እየተስፋፋ ከመሆኑ አንጻር ስለዚህ ጉዳይ ማወቅሽ እጅግ አስፈላጊ ነው። ሳላስበው አፈፍ አድርጎ ያዘኝና ወደ መሬት ወረወረኝ። ከእርሱ ለማምለጥ ባለ በሌለ ኃይሌ ታገልኩ። ለመጮህ ብሞክርም ድምፅ ያልወጣለኝ፣ በመገፍተር በእጅና በእግሬ በመማታት እንዲሁም በመቧጨር ራሴን ለማስለቀቅ ሞከርኩ። ግን አልተሳካልኝም። በድንገት በስለት ሲወጋኝ ተሰማኝ። በዚህ ጊዜ መላ ሰውነቴ ዝልፍልፍ አለ። ያለችው አንዲት ባስገድዶ መድፈር ጥቃት የደረሰባት ወጣት ናት። ጾታዊ ጥቃት በዛሬው ጊዜ በጣም የተስፋፋ ሲሆን በአብዛኛው ዋነኞቹ ተጠቂዎች ወጣቶችና ህጻናት ናቸው። ልክ እንደዚች አሁን እንደ ሰማናት ልጅ አንዳንድ ወጣቶች ጥቃት የደረሰባቸው በማያውቁ ሰው ነው። ሌሎቹ ደግሞ በአቅራቢያቸው በሚኖር ሰው ጥቃት ደርሶባቸዋል። አንዲት ህጻን ገና የአስር ዓመት ልጅ እያለች እንደዚህ አይነት ሁኔታ አጋጥሟታል። ጾታዊ ጥቃት የፈጸመባት በአቅራቢያቸው የሚኖር አንድ ወጣት ነበር። በጣም ፈርቼና አፍሬ ስለነበር ስለደረሰብኝ ነገር መጀመሪያ ላይ ለማንም አልተናገርኩም ብላለች። ብዙ ወጣቶች ጾታዊ ጥቃት የደረሰባቸው የቤተሰባቸው አባል በሆነ ሰው ነው። በጎረቤት በጓደኛ አሊያም በቤተሰብ አባል የሚፈጸም ጾታዊ ጥቃት በዛሬው ጊዜ በጣም የተለመደ እየሆነ መጥቷል። በእርግጥ በልጆች ላይ የሚፈጸም በደልና ጥቃት በዚህ ዘመን የተጀመረ ነገር አይደለም። መጽሐፍ ቅዱስ በተጻፈበት ዘመንም እንደዚህ አይነቱ ዘግናኝ ድርጊት ይፈጸም ነበር። የምንኖረው አስጨናቂ በሆነ ዘመን ነው። ብዙ ሰዎች ፍቅር ስለሌላቸው ልጆችን ሴቶችንም ሆነ ወንዶችን በጾታ ያስነውራሉ። እርግጥ ነው ምንም ያህል ብትጠነቀቂ እንዲህ ያለ ጥቃት ፈጽሞ እንዳይደርስብሽ ማድረግ አትጪ ይሆናል። ይሁን እንጂ ራስሽን ለመጠበቅ ማድረግ የምትችው ነገር አለ። ከዚህ ቀጥሎ የቀረቡትን ሐሳቦች ተከታታያቸው። ንቁ ሁኚ። መንገድ ላይ ስትሆኚ በአካባቢሽ ያለውን ሁኔታ በሙሉ በንቃት ተከታታይ። አንዳንድ አካባቢዎች በተለይ ምሽት ላይ አደገኛ ናቸው። ስለዚህ በተቻለሽ መጠን ወደ እነዚህ አካባቢዎች አትሂጂ። መሄድ ካለብሽ ደግሞ ብቻሽን አትሁኚ። የተሳሳተ መልእክት ላለማስተላለፍ ተጠንቀቂ። ወንዶችን ከማሽኮርመም ተቆጠቢ፣ እንዲሁም ሰውነትን የሚያጋልጥ ልብስ አትልበሺ። በእነዚህ ነገሮች ረገድ ጥንቃቄ ካላደረግሽ የሚያዩሽ ሰዎች የጾታ ግንኙነት ለመፈጸም እንደምትፈልጊ አሊያም ድርጊቱን እንደማትቃወሚ ሊያስቡ ይችላሉ። ገደብ አስቀምጪ። የፍቅር ጓደኛ ካለሽ ተገቢ ስለሆኑና ስላልሆኑ የፍቅር መገለጫዎች ከግለሰቡ ጋር ተነጋገሪ። ይህን ካደረጋችሁ በኋላ ለአደጋ ሊያጋልጡሽ በሚችሉ ሁኔታዎች ውስጥ ላለመግባት ተጠንቀቂ። አቋምሽን ከመግለጽ ወደ ኋላ አትበይ። የወንድ ጓደኛሽን እንዲህ አታድርግ ወይም እጅህን ሰብስብ ብለሽ ለመናገር አትፍሪ። የወንድ ጓደኛዬን ባጣውስ የሚል ስጋት አይግባሽ። በዚህ ጉዳይ የተነሳ እንድትለያዩ ከፈለገ እንዲህ አይነት ጓደኛ ቢቀርብሽም የሚያስቆጭ አይደለም። የወንድ ጓደኛሽ ሊሆን የሚገባው አንቺንም ሆነ የምትመሪባቸውን መስፈርቶች የሚያከብር ብስለት ያለው ወንድ ነው። ከላይ ያሉትን ጥንቃቄዎች ማድረግሽ ጥቃት እንዳይደርስብሽ ለመከላከል በተወሰነ መጠን ሊረዳሽ ይችላል። እንደ እውነቱ ከሆነ ግን እንዲህ ያሉ ጥንቃቄዎችን ማድረግ የምትችው ሁልጊዜ አይደለም። ለምሳሌ ያህል አደገኛ ከሆኑ አካባቢዎች መራቅ ወይም አብሮሽ የሚጓሰው ማግኘት የማትችይበት ሁኔታ ሊኖር ይችላል። እንዲያውም የምትኖሪው አደገኛ በሆነ አካባቢ ይሆናል። ከአደገኛ ሁኔታዎች ለመራቅ የተቻለሽን ሁሉ ብታደርጊም አንዳንድ ጊዜ መጥፎ ሁኔታዎች ሊያጋጥሙ እንደሚችሉ በራስሽ ላይ ከደረሰው ሁኔታ ተገንዝበሽ ይሆናል። በመግቢያው ላይ እንደ ተጠቀሰችው ሴት ሳታስቢው ጥቃት ሊሰነዘርብሽና ግለሰቡ ከአንቺ የበለጠ ኃይል ስላለው ሊያሸንፍሽ ይችላል። ወይም ደግሞ በልጅነትሽ ጥቃት ተፈጽሞብሽ ይሆናል። በዚያ ወቅት እንዲህ ያለ ድርጊት እንዳይፈጸምብሽ ለመከላከል አቅም አልነበረሽም። አሊያም ምን እየተፈጸመ እንዳለ እንኳ አልገባሽ ይሆናል። ጾታዊ ጥቃት የተፈጸመባቸው ሰዎች ብዙውን ጊዜ በጥፋተኝነት ስሜት ይሰቃያሉ። አንችስ ይህን ስሜት ለመቋቋም ምን ማድረግ ትችላለሽ አይዞች በርቺ ግድ የለም ግየለም ሁሉም ያልፋል እንደማያፊለ ጨለማው ሲያልፍ ለሌትው ሲነጋር ሁሉም አለውእግዚአብሔር ዘን አሁን የምናልፈው በዚህ በፆታዊ ጥቃት ላይ ማብራሪያ እንዲሰጡን ከኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የሴቶች ማስተባበሪያ ቢሮ አስተባባሪ ከሆኑት ከቄስ ጸጋነ ሻየለ ጋር ወደምናደርገው ቆይታ ነው። አብረን እንከታተል። እሺ በቅድሚያ ካሎት የተጣበበ ጊዜ ሰውተው ልምዶትን ለማካፈል እዚህ ስለተገኙ በተስፋ ለሴቶች የሬዲዮ ፕሮግራም አድማጮች ስም ከልብ አመሰግናለሁ። እንግዲህ ቄ ጸጋነሽ ብዙ የመገናኛ ዘዴዎች ማለትም በቴሌቪዥን፣ በሬዲዮ ኤፍኤሞች፣ በተለያዩ ድረ ገጾችም በጋዜጦችም ጭምር ስለ ፆታዊ ጥቃት ስለ ሴቶች ጥቃት ብዙ ይወራል። ብዙዎች በዚህ ነገር ላይ ያትታሉና፣ እንዴት ይረዱታል ፆታዊ ጥቃትን? እስኪ። እሺ ስለተሰጠኝ እድል አመሰግናለሁ። ፆታዊ ጥቃት ማለት አንድ ሰው በፆታው ምክንያት ተለይቶ ከሌላ ሰው የሚደርስበት ጥቃት ማለት ነው። ጥቃት ደግሞ አንድ አይነት አይደለም፣ በጣም በርካታ ነው። የአካል ጥቃት፣ የአይምሮ ጥቃት፣ የመንፈስ ጥቃት፣ ማህበራዊ፣ ኢኮኖሚ፣ አካል፣ መንፈሳዊ ጥቃቶችን ሁሉ በዝርዝር የሚያካትት ነው። ጥቃት ሲባል እነዚህ ጥቃቶች ሁሉ አንድ ጾታ ለምሳሌ ሴት ስለሆነች በሴትነቷ ብቻ በወንድስ የማይደርስ ወይም በወንዶች ላይ አብዝቶ የማይታይ ጥቃት በሴቶች ላይ መደረግ ማለት ነው። ስለዚህ ጾታዊ ጥቃት ለእኔ በተፈጥሯዋ ያላትን ልዩነቶችን ከጎጂ ልማዳዊ ድርጊት ጋር በማያያዝ ወይም ለሴቶች ወይም ለሌላው ጾታ አነስተኛ ቦታ ከመስጠት ያላትን ማንነት በማሳነስ የሚሰጥ ጥቃት ሁሉ ጾታዊ ጥቃት ብዬ አምናለሁ እርስዎ ከሚሰሩበት ስራ አንጻር ቤተ ክርስቲያን ከዚህ ነገር ጋር በተያያዘ ምን ያህል ነው እየሰራች ያለችው ያለው አካሄድ ምን ይመስላል? በጥቅሉ እና እንዲሁም ደግሞ በተግባራዊ ደረጃ ምን አይነት እርምጃዎች አሉ? ምንስ ሊሻሻሉ የሚገባቸው ነገሮች አሉ ምንስ ይጠበቃል ከቤተ ክርስቲያን አዎ፣ ከቤተ ክርስቲያን በጣም ብዙ ነገር ይጠበቃል። ማድረግም ይቻላል፣ ህብረተሰቡንም ለመቀየር ይቻላል ብዬ አምናለሁ። ስለዚህ ይሄ ጾታዊ ጥቃት እንግዲህ በህብረተሰቡ ውስጥ ሴቶቹን ከሌላው አካል ያነሱ ናቸው የሚል አመለካከት አለ። ይህ አመለካከት ደግሞ በቤተ ክርስቲያን ውስጥ ይታያል። በቤተ ክርስቲያኑ ውስጥ የሴቶች ከወንዶች የማነስ ወይም ሴቶችን በብዙ ነገር ዝቅተኛ አድርጎ ሁለተኛ ደረጃ አድርጎ የማየት አመለካከት ክርስቲያናዊ አይደለም፣ መጽሐፍ ቅዱሳዊ አይደለም፣ የእምነት መግለጫ አይደለም። ይሄ ከማህበረሰብ ጎጂ ልማዳዊ ድርጊቶች የመጣ አመለካከት በቤተ ክርስቲያን ውስጥ ስለተንጸባረቀ ቤተ ክርስቲያን ደግሞ ከእምነቷ ጋር ማያያዝ ጀመረች። ይህም የእምነት መሰረት የሆነ መጽሐፍ ቅዱስ ውስጥ ያሉ የእግዚአብሔር ቃል አተረጓጎሞች ትክክለኛ አተረጓጓም አይሰጣቸውም። አብዘኛው ከስነመለኮቱ መለኮቱ ከነገረ መለኮቱ እይታ እጥረት የተነሳ ስለ ሴቶች እና በሴቶች ዙሪያ የሚነገር ነገር ሁሉ ትክክለኛ አተረጓጓም አይደለም። ለረዥም ዘመናት በቤተ ክርስቲያን ውስጥ ያለ ለምሳሌ ያህል ብጠቀስ ሚስቶች ወይ ለባሎቻቸው በጌታ ፍቅር ተገዙ የምለውን በኢትዮጵያ ውስጥ በአብዛኛው ቤተክርስቲያናት በሚስትነት መገዛት ሳይሆን በሴትነት እንደምትገዛ ይታሰባል። ሴትነት የመገዣ ምልክት ሳይሆን ሚስት ለባሏ ነው መገዛት ያለበት እንጂ ሴት ለወንድ መገዛት አይልም። ስለዚህ ሴትነት እና ሚስትነት ሁለቱም የተለያዩ ናቸው። አንድ ጾታም ቢሆን ይሄ ምሳሌ የተጠቀምኩት ምንድን ነው? አተረጓጉሞች ከአካባቢው ማህበረሰባዊ እይታ ጋር ተያይዞ ስለሚተረጎም እግዚአብሔር ሴትን ከፈጠረ ሀሳብ እግዚአብሔር በሴቶች ሊጠቀም ካለው ነገር ለይቶ ሴትን ብቻ ሳይሆን ፈጣሪ አምላክንም ሀሳብ የሚያጠቃ የቤተ ክርስቲያንን አቅም የሚጎዳ፣ ትውልድን የሚጎዳ በሴቶች ላይ የአመለካከት እይታ ጥቃት ነው። ስለዚህ በቤተ ክርስቲያን ውስጥ ይህን የአመለካከት ጥቃትን ለመከላከል ለመሞከር ነው የመጀመሪያው ደረጃ አመለካከት ስለሆነ ይህ የአመለካከት ጥቃት፣ የተግባር ጥቃት የውሳኔ ጥቃትን፣ የተሳትፎ ጥቃትን ከዛ አልፎ የአካል ጥቃትን፣ አይምሯቸውን ስሜታቸውን፣ መንፈሳቸውን የሚጎዱ ጥቃቶችን የሚያስከትለው በአመለካከት ሴት ከአንድ ወንድ ጋር ከአንድ ሰው ጋር እግዚአብሔር እኩል እንደፈጠራት ከወንድ ልዩ የሆነች እግዚአብሔርም ሕብረተሰቡ የሚጠቀማት መሆን ያለማየት አመለካከት መቅረፍ ላይ ነው ቤተክርስቲያን ለመስራት የምትሞክረው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሞከረችው አንደኛው ቤተክርስቲያን የሴቶችን ጥቃት ትቃውም በሚለው ሀሳብ የምጀምረው የሴቶች ጥቃት እግዚአብሔር አይወድም፣ አይደግፍም። የሴቶች ጥቃት የእግዚአብሔርን ሀሳብ ይቃወማል፣ መጽሐፍ ቅዱስ አይደግፍም የሚሉ ሀሳቦችን አመለካከቶችን የሚለውጡ ተግባሮችን ነው የምታምነውና በአስተምሮ ይሄ ያለ እነዚህን አስተምሮዎች ለመደገፍ ደግሞ ቤተ ክርስቲያን ሴቶችም በመሪነት ደረጃ እንዲሳተፉ በመጀመሪያ በኮታ ደረጃ በሌላው ደግሞ በማስተማሪ እና በስልጠና በእነዚህ ሴቶች ራሳቸውን በቻሉ ቁጥር ጥቃቶችን መከላከል እንዲችሉ፣ ወንዶች ደግሞ ይሄ ግንዛቤ ሲኖር ሴቶች በተሳተፉ ቁጥር ከነዚህ ጥቃቶች ነጻ የማውጣት አሰራር ነው የምትከተለው በዚህ ለረዥም ጊዜ ሰርታለች። መካስ ቤተ ክርስቲያን የተሰራው ያህል ለውጥ ደግሞ አልታየም። ቤተ ክርስቲያን በጣም ከፍተኛ ውሳኔ እየወሰነች ለሴቶች ከጥቃት መከላከያ ራሳቸው እንዲያሳድጉ ያደረገችው ውሳኔ ግን ተግባራዊ ሆኖ አናየውም። ብዙ ጊዜ አስፈጻሚ አካል ያው ተመሳሳይ ስለሚሆን ሴቶችንም ረድቶ አቅም አሳድጎ አነሳስቶ ወደዛ ደረጃ የሚያደርስስ መዋቅሩ ስላልሰራበት እነዚህን ነገሮች ደግሞ ተቀርፎ እንደተወሰነው እንደተጠበቀው፣ እንደታመነው ደርሶ ፈጽሞ አናየውም። ስለዚህ በ2013 ዓ ም ወዲህ የዓለም አቀፉ ሉትራን ቤተክርስቲያን በሴቶች ጥቃት በተመለከተ ፖሊሲ አውጥቷል ህገ ደንብ አውጥቷል ይህ ህገ ደንብ መጽሐፍ ቅዱሳዊ ህገ ደንብ ነው ጀንደር ጀስቲስ ፖሊሲስ ነው የሚለው ስለዚህ ይሄ ህገ ደንብ ዋናው ሀሳቡ ምንድን ነው ቤተክርስቲያን መሪዎች አገልጋዮች እና ሴት መሪዎች ይህን ህገ ደንብ መጽሐፍ ቅዱሳዊ እይታ ስላለ ጠንክሮ መያዝና ማወቅ አለባቸው። ይሄ ገደም ማንንም ሴትን የምታጠቃ መሪ ሊሆን ይችላል፣ አገልጋይ ሊሆን ይችላል፣ ሴትም ልትሆን ይችላል። መገደም መቻል አለባት። ስለዚህ ፖሊሲውን መረዳት፣ ከዛ በኋላ ደግሞ ሴቶችን በየደረጃ ማሳተፍ፣ ከዛ ተሳትፎ በኋላ ግን ለሴቶች በሴቶች ጉዳይ ላይ ጾታዊ ጥቃት ላይ ፖሊሲ ለማውጣት ሂደት ላይ ነን። ስለዚህ አሁን ፖሊሲውን ወደ ቋንቋችን ተርጉመን መሪዎችን፣ አገልጋዮችን አስተምረን ወደ ፖሊሲ ወደ አቋም ለመምጣት ሂደት አለው። በዛ ሂደቱ በጣም ዘገምተኛ ነው፣ ካለው ጥቃት ጋር የማይወዳደር ዘገምተኛ ነው። ስለዚህ ሀሳቡና ሙከራዎቹ አሉ። እንደ ሴቶች መምሪያ ኃላፊ ሳይ ግን የሴቶች ጥቃት ለመቀነስ የተደረገው ነገር እኔ አስር ፐርሰንትም አይሆንም ተግባሩ በውሳኔ ደረጃ መካሰስ በጣም መልካም ምሳሌ ናት። በተግባር ግን ከኔው መምሪያ ከቤተ ክርስቲያን ከአስተሳሰብ ከአመለካከት ጀምሮ ስናስብ በጣም በጣም እምነት ስራ ስለተሰራ ጥቃቶች በማህበረሰብ ሳይሆን ብቻ ሳይሆን በቤተሰብም በቤተ ክርስቲያንም ጥቃት ሳይመስሉ ልማድ ተደርጎ ባህል እየተመሰለ ጥቃቶች እንዳሉ በጣም እርግጠኛ ነኝ። ስለዚህ ይህን ለመከላከል የሚቻለንን ነገር እየሞከርን አንድ የመሪዎች አመለካከት መለወጥ ጥቃት መጥፎ መሆኑን የሚያስተምሩ አካላት ወጣቶችን ማነሳሳት፣ በሶስተኛ ደረጃ ሴቶች እራሳቸው ጥቃትን ቀጥታ መናገር እንዲችሉ በጸሎት መከላከል እንዲችሉ፣ በአብሮነት በህብረት በኔትወርክ ስለ ጥቃት መነጋገር እንዲችሉ በነዚህ ላይ ነው በዚህ አመት ትኩረት ያደረገ ነው። አሁን ከዚሁ ጋር ተያይዞ ብዙ በህጎችን በማውጣት ውሳኔዎችን በመወሰን የሴቶችን ተሳታፊነት ለማሳደግ በተለያየ አቅጣጫ ብዙ እንደተሰራ፣ ነገር ግን ተግባራዊ እርምጃው ላይ ስንመጣ ነገሩ ዝቅተኛ እንደሆነ ተናግረዋል። እና ምናልባት ቀጥሎ ካለኝ ጥያቄ ጋር እየተገናኘ ነው። እንደ ኤች አይቪ አሁን ለምሳሌ ኤች አይቪ በተቋም ነው እየተሰራበት ያለው። በቤተክርስቲያን ውስጥም በዓለም አቀፍም ደረጃ በየትኛውም አካባቢ ላይ ኤች አይቪ ተቋማቶች አሉ። ያንን ኤች አይቪን ለመከላከል የሚሰሩባቸው ማለት ነው። ልክ እንደዛው ምናልባት ጾታዊ ጥቃት ላይ አሁን የሴቶች ተቋማቶች አሉ። የሴቶች የሚለው ግን በጣም ዘርፈ ብዙ ነው፣ በውስጡ ብዙ ነገሮችን ያካትታል። ግን ይሄ ጾታዊ ጥቃትን በተለይ ትኩረት አድርጎ ያለው ጾታዊ ጥቃት ላይ ተቋማዊ ስራ ያስፈልገዋል ብለው ያምናሉ ወይ? ተቋማዊ ስራ ያስፈልጋል፣ ግን ኤችአይቪ ተቋም ሆኖ ሰርቷል። ግን የሰራው በሁሉም ተቋም ውስጥ ሜንስትሪም ተደርጎ ኢንትግሬት አድርጎ ነው እየተሰራ። ስለዚህ አንድ ተቋም ብቻ ይዞ ከሄደ የሴቶች መምሪያ ቢሮዎች ሊሆኑ ይችላሉ ወይ፣ መንግስት ብቻ ሊሆኑ ይችላሉ ወይ፣ አንድ አካል ብቻ ካቋቋም አሁንም ባለቤትነት የዛ ተደርጎ ጥቃቶች የሚደረጉበት አሁንም ተሸፍኖ ይቀራል። እኔ የማምነው የሴቶችን ጥቃት ለመከላከል ከቤተሰብ ጀምሮ የመንግስት ተቋማት፣ የቤተ ክርስቲያን ተቋማት በጣም በትኩረት መስራት አለባቸው። ቤተ ክርስቲያን እግዚአብሔር ላይ ነው ጥቃቱ እየደረሰ ያለ። የእግዚአብሔር አስተሳሰብ ነው ጥቃት የተደረሰ። ስለዚህ ቤተ ክርስቲያን ይሄን ኃጢአት ነው ወንጀል ነው የእግዚአብሔር ፈቃድ እየተጣረሰ ያለ ነገር ነው የትኛውን ጥቃት የምን የአመለካከት ሥነ መለኮታዊ እይታን አድማሱን የሰፋ ነገር ከኤች አይ ቪ ኤድስ ጥቃት የበለጠ ጥቃት ስለሆነ ይሄ ትውልድን ሁሉ እየደረሰ እየዘመተ እየበዛ ያለ ስለሆነ አጥቂውና ተጠቂው ደግሞ አብሮ እየኖረ ያለ ስለሆነ ኤች አይ ቪ ቫይረስ ነው። ይሄ ግን አጥቂና ተጠቂ አብሮ እየኖረ ስለሆነ በትኩረት ካልተሰራ በቀር በቀላሉ የሚቀረፍ አይደለም። ሌላው ደግሞ በስለ ጥቃት በሚደረጉ ጥናቶች ላይ አብዛኛው ጥቃት የደረሰው ከቅርብ ሰዎች ነው አብሮ ከሚሰራ ከቤተሰብ አብሮ ከሚማር ከቅርብ ከስራና ከትምህርት ከኑሮ ጋር ግንኙነት ካለ አካል እስከሆነ ድረስ አጥቂና ተጠቂ አብሮ ባለ ነገር ላይ በጣም ስሜታዊ ሆነን ካልሰራን በቀር ይሄ ወንጀሉ ሴትን ብቻ ሳይሆን ሕብረተሰብን ቤተሰብን፣ አገርን ጭምር እያጠቃ አመለካከት መሆኑ የአመለካከት ግንዛቤ ልዩነት ነው መምጣት ያለበት። ያን ጊዜ ቤተክርስቲያን መንግስት፣ አገር ሳይድ ሁሉ ነው የሚለው ያለ ገደብ ወጣት ሴት የትኛው ተቋም በግዴታ መስራት ያለብን ከኤች አይቪ ኤድስ በላይ እሱ ቫይረሱ ውጫዊ ነው ኤክስተርናል ይሄ ግን ቫይረስ ወይም አጥቂ አብዛኛው ውስጣዊ ነው ስለዚህ ይህን በጋራ ሁሉም ተባብሮ ካልታገለ በቀር ለተወሰነ አካል ስንሰጥ አቅሙ በቂ አይሆንም የሚል ፍርሃት አለ ስለዚህ እስከ ዛሬ ነው የሰራ ነው ውጤታማ ያሉን አብዛኛው የሴቶች ስራ ተደርጎ ስለታየ ነው በሴቶች ተቋማት ነው የሚሰራው ቤተክርስቲያን መንግስት ጥሩ እየሞከረ ነው በእኔ እይታ የትኛውም ተቋም አያገባኝም ብሎ ሳይጠራጠር የመንግስት የንግድ ተቋማት የትምህርት ተቋማት የህክምና ተቋማት የቤተክርስቲያን ተቋማት ሁሉ ጉዳይ ብለህ እንድትሰራ ግዴታ የአመለካከት ለውጥና ፖሊሲ ሁለቱ ፖሊሲ ከሌለ ለውጥ አይመጣም ይሄ እኔ አጥቂ ከሆንኩኝ ማገድ የሚችለው ፖሊሲ ካለ ብቻ ነው። ስለዚህ አመለካከቱም እያለ እያስተማርኩም ላጠቃ ይችላለሁ። ስለዚህ ጥቃትን ግን ለመከላከል አንዱ አመለካከት ለውጥ፣ ሁለተኛ ደግሞ ለእኔም ለአጥቂ የተገደበ ፖሊሲ መኖር አለበት። ተጠያቂ የሚያደርገኝ ኃላፊነት ብቻ ሰው ተጠያቂ መሆን አለበት። ስለዚህ ኃላፊነቱ የጋራ ሆኖ ተጠያቂነት ስለሌለ ነው እና እኔ ሁሉ በጋራ እንዲሰራ መደረግ የተሻለ ውጤታማ ያደርጋል ብዬ አምናለሁ። እርሱም ትንሽ አንስተውታል እና ይሄ የፆታዊ ጥቃት ብዙ ጊዜ የተጠቂዎች ላይ ብቻ ትኩረት ያደረገ ነው። ብዙ ጊዜ ፆታዊ ጥቃት ያወንዶችም ይጠቃሉ፣ ግን ሴቶች በብዛት ሴቶችን ስለሚያጠቁ ነው ስለ ሴቶች የምናወራው እና ሴቶች ጋር ሴቶች እንዲሰሩት የሴቶች ተቋማት ብቻ እንዲሰሩት ለእነሱ የተተወ እንደሆነ ተነስቷል እና የወንዶች ተሳትፎ ምን ያህል መሆን ይኖርበታል? በመጀመሪያ በዚህ ዘመን ጥቂት ወጣት እና ምሁራን የሆኑ ወጣቶች በጣም ከፍተኛ ድጋፍ ይሰጡናል። ይሄ የአመለካከት ለውጥና ስለገባቸው ነው። በተለይ ስለ ስነ ፆታ እውቀቱ ግንዛቤ ያላቸው አስተማሪዎች ወይም ሰራተኞች በዚህ ላይ ጥሩ አስተመሳሰብ አለ። ግን እዛም ሆኖ ከኢትዮጵያ ኅብረተሰብ አመለካከት ለሴቶች ያለው አመለካከት በጣም ሩቅ ስለሆነ በጣም ከባድ ሆኖ ነው የማየው። ሴቶችን ስለ ስነ ፆታ የሚያስተምር አስተማሪ ሲያጠቃቃለሁ እውቀቱ አለ፣ ተግባሩ ላይ ነው የሌለው። ስለዚህ ይሄ የሥነ ፆታ ጥቃት አብዛኛው ከወጎቻችን ከባህሎቻችን ጋር ከልምዶቻችን ጋር ከእናት መፀን ጀምሮ እስካደረስንበት እድሜ የተያዘ ስለሆነ አሰራሩም እንደዚህ ነው መያያዝ ያለበት ብዬ ያምናለሁ። ስለዚህ የወንዶች አመለካከት ከሴቶቹም በአብዘኛው በተመሳሳይ መልኩ ስለ ጥቃት እምነቱ የላቸው። ጥቃት ነው ብሎ አያምኑትም። ባህል ነው የተለመደ ነው ተብሎ ነው የሚታመነው። ስለዚህ እኔ ወንዶች ስለ ሴቶች ጥቃት ገብቷቸው ለመስራትም ለማድረግም በኢትዮጵያ ደረጃ በየትኛውም ደረጃ የገባውን በፐርሰንት ብናስቀምጥ አምሳ ፐርሰንት ወንድ በትክክል የሴቶች ጥቃት ይገባዋል ብዬ አላምንም ስለዚህ የገባው በጣም አምስት አስር ፐርሰንት ቢሆንም፣ ሌላ ስሜቱ አለ፣ እውቀቱ አለ። በተግባር ላይ ግን ገና ያልገባው ነው። ተግባር ደግሞ የእውቀት የመጨረሻው ደረጃ። ሰው አወቀ ማለት ሊያደርጋል ማለት ነው። ሰዎች ይወስናሉ፣ ያውቃሉ፣ ያስተብራሉ። አለማ አድርጋቸው አልገባቸውም። ከጌት ጸጋነሽ አየለ ጋር ያደረግነው ቆይታ በዚህ አላበቃም። ሳምንት ተከታዩን ይዘን እንመለሳለን። አንዲት ሴት እንዲህ ብላለች፣ ከሁሉ በላይ የሚከብደኝ ራሴን የምኮንን መሆኔ ነው። በዚያ ምሽት የተፈጸመውን ሁኔታ ባይምሮዬ እየመላለስኩ አውጠነጥናለሁ ራሴን ለማስጣል ግለሰቡን ይበልጥ ልታገለው ይገባ እንደነበር ይሰማኛል። እርግጥ በስለት ከወጋኝ በኋላ በፍርሃት በድን ስለሆንኩ ምንም ማድረግ አልችልም ነበር። ሆኖም የሆነ ነገር ማድረግ እንደነበረብኝ አስባለሁ ብላለች። ሕፃኗን ብትሆን የጥፋተኝነት ስሜት ያስቸግራታል። እንዲህ ብላለች። በየዋህነት ሌሎችን ያን ያህል ማመን አልነበረብኝም። ወላጆቼ እኔና እህቴ ከቤት ውጭ ስንጫወት ሁል ጊዜ አብረን እንድንሆን አዘውን ነበር። እኔ ግን የተባልኩትን አልሰማሁም። በመሆኑም ጎረቤታችን ጥቃቱን እንዲፈጽምብኝ አጋጣሚውን የፈጠርኩለት እኔው እንደሆንኩ ይሰማኛል። በተፈጠረው ነገር ቤተሰቦቼም በጣም ተጎድተዋል። ለዚህ ደግሞ ተጠያቂዋ እኔ እንደሆንኩ ይሰማኛል። ይበልጥ የሚያሰቃየኝ ይህ ስሜት ነው ብላለች። አንቺም እንደዛች ሴት ወይም እንደ ሕፃኗ የሚሰማሽ ከሆነ የጥፋተኝነት ስሜት መቋቋም የምትችው እንዴት ነው? በጾታዊ ጥቃት ተጎድተሽ ከሆነ ልታስታውሹ የሚገባው የመጀመሪያው ነገር ድርጊቱ የተፈጸመው በአንቺ ፈቃድ አለመሆኑን ነው። አንዳንዶች ጉዳዩን ለማቃለል ይሞክሩ ይሆናል። ለምሳሌ ያው ወንዶች ሲባሉ እንዲህ ናቸው ብለው ይናገሩ ወይም ሴቶቹ እንዲህ ያለ ጥቃት የደረሰባቸው በራሳቸው ጥፋት እንደሆነ ይገልጹ ይሆናል። ይሁን እንጂ ተገዶ መደፈር የትኛውም ሴት ላይ ሊደርስ የሚገባ ነገር አይደለም። እንዲህ ያለ አስከፊ ድርጊት ተፈጽሞብሽ ከሆነ ጥፋተኛዋ በፍጹም አንቺ እንዳልሆንሽ አስታውሺ። እርግጥ ነው ጥፋተኛዋ አንቺ እንዳልሆንሽ ቢነገርሽም ይህን አምኖ መቀበል ቀላል ላይሆን ይችላል። አንዳንዶች የተፈጸመባቸውን በደል ለማንም ሳይናገሩ በውስጣቸው አምቀው በመያዝ በጥፋተኝነት ስሜትና በሌሎች አፍራሽ ስሜቶች ይሰቃያሉ። ይሁን እንጂ ዝም በማለትሽ የሚጠቀመው ማን ነው? አንቺ ወይስ ጥቃት የፈጸመብሽ ሰው? ጉዳዩን ደብቀሽ ከመያዝ ይልቅ የሚከተለውን እርምጃ ብትወስጂ ትጠቀሚያለሽ። የመጀመሪያው፣ የደረሰብሽን በደል ተናገሪ። መጽሐፍ ቅዱስ ውስጥ የምናገኘው ኢዮብ የደረሰበት መከራ በጣም ከብዶት በነበረበት ወቅት ማጉረምረሜን ያለ ገደብ ለቃለሁ፣ በነፍሴ ምሬት እናገራለሁ እንዳለ መጽሐፍ ቅዱስ ይናገራል። አንቺም እንዲህ ብታደርጊ ትጠቀሚያለሽ። ስለ ደረሰብሽ ነገር እምነት ለምትጥይበት ሰው መናገርሽ እያደር ሁኔታውን መቀበልና መቋቋም እንድትችይ እንዲሁም ጭንቀትሽን አውጥተሽ እፎይ እንድትይ ይረዳሻል። ክርስቲያን ከሆንሽ ደግሞ ስለ ሁኔታው ጥሩ መንፈሳዊ ምክር ሊሰጥሽ ለሚችል የቤተ ክርስቲያን መሪ ወይም ሽማግሌ መናገር ጠቃሚ ነው። አፍቃሪ የሆኑት እነዚህ ሰዎች የሚሰጡሽ ማጽናኛ ተገደሽ በመደፈርሽ እንደረከስሽ ሊሰማሽ እንደማይገባና ኀጢአቱን የፈጸመው የደፈረሽ ግለሰብ እንደሆነ እንድትገነዘብ ይረዱሻል። ውድ እህቴ ሆይ እንግዲህ ከነበረን ቆይታ ብዙ ቁም ነገሮችን ቀስመሻል ብዬ አስባለሁ። ይህንን የምረዳው በደብዳቤ ስትጽፊልኝና ስትነግሪኝ ነው። አድራሻችንን ላስታውስሽ፣ የምስራች ድምፅ መገናኛ አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም፣ የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ጌታ በነገር ሁሉ ይባርከሽ።